በኬንያ የሚገኘው ዓለም አቀፍ የስደተኞች ድርጅት ዩኤንኤችሲአር ቅርንጫፍ ቢሮ በሰሜን ኬንያ ተይዘው በፖሊስ ቁጥጥር ስር ያሉት ጥገኝነት ፈላጊ ኢትዮጵያውያን ዜጎች መብታቸው እንዲከበር ጠይቋል። በዛሬው ዕለት ጉዳያቸው ለፍርድ ቤት ሊቀርብ የነበረውን 28 የኦሮሞ ጥገኝነት ጠያቂዎችን ጉዳይ የዓለም አቀፉ ስደተኞች ድርጅት ዩኤንኤችሲአር ኬንያ ቅርንጫፍ መስሪያ ቤት ጣልቃ በመግባት ጉዳያቸው በጥልቀት እንዲታይ ለአንድ ሳምንትም እንዲራዘም መጠየቁን የድርጅቱ ቃል አቀባይ ዱክ ዋንቻ ለአሜሪካ ድምፅ ተናግረዋል። ይህንንም የኬንያ መንግስት መፍቀዱ ታውቋል። ባለፈው ሳምንት መጨረሻ ኬንያ 25 ጥገኝነት ጠያቂዎችን ለኢትዮጵያ መንግስት አሳልፋ ሰጥታለች የሚለውንም ዜና የኬንያ መንግስት አስተባብሏል። ገልሞ ዳዊት ዘገባውን ከናይሮቢ አድርሶናል። እንደ ዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር ገለጻ ቁጥራቸው 28 የሚደርስ የኦሮሞ ተማሪዎች ናቸው በሰሜን ኬንያ ማርሳቢት አካባቢ ታስረው የሚገኙት። ተማሪዎቹ ወደ ኬንያ ተሰደው ጥገኝነት ለመጠየቅ ሲጠባበቁ የኬንያ ፖሊስ ወደ ኢትዮጵያ መልሶ ለማባረር በቁጥጥር ስር ስላዋላቸው የዓለም አቀፍ የስደተኞች ድርጅት ኬንያ ቅርንጫፍ ጣልቃ ገብቶ ጉዳያቸው ለፍርድ ቤት እንዲቀርብ የሳምንት ጊዜ እንዲሰጠው የኬንያ መንግስት መጠየቁን ቃል አቀባዩ ዱክሟንቻ ለቪኦኤ ተናግረዋል። እንደ ዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር ገለጻ ቁጥራቸው 28 የሚደርስ ናቸው። ይህንን ጉዳይ ለሳምንት እንዲቆይ ጠይቀን ነው ያለ ነው። ምክንያቱም ጉዳዩን በጥልቀት እንድናይ የህግ ባለሙያዎቻችንንም ለጥገኝነት ፈላጊዎቹ እንድንልክ ጊዜ እንድናገኝ ነው። ስደተኞቻችን በእንደዚህ አይነት ቦታ ተክተው ለመብታቸው የሚቆም እንደነ ሬፊጂ ኮንሶርቲየም ኦፍ ኬንያ ያሉ ድርጅቶችን ወደ ቦታው እንልካለን። ባለፈው ሳምንት ኬንያ ስደተኞችን ለኢትዮጵያ ኢሚግሬሽን አሳልፋ ሰጠች የተባለውንም ጉዳይ ለኬንያ የስደተኞች ጉዳይ ቢሮ ዲአርኤ አቅርበን የቢሮው ቃል አቀባይ ስታልኛለ ስለ ጉዳዩ ለጊዜው አስተያየት መስጠት አልችልም ብለዋል። ነገር ግን ቢሮው ናይሮቢ ላለው የስደተኞች ድርጅት ዩኤንኤችሲአር ቅርንጫፍ መስሪያ ቤት ኬንያ ስደተኞችን አልመለሰችም ሲሉ አስተባብለዋል። ለመንግስት ባለስልጣናት ስለዚህ ሁኔታ አንስተንላቸው አስተባብለዋል። እኛ ደግሞ የምንመሰረተው ከመንግስት በምናገኘው መረጃ ነው። በቂ መስሪያ ቤቶች በሁሉም የሀገሪቱ ቦታዎች ስላላቸው ይህንን ጉዳይ በትክክል ይህ ነው ማለት ባንችልም፣ እውነቱ ጋር ለመድረስ በራሳችን በኩል ጥናት እያደረግን ነው ከመንግስት ያገኘነው መረጃ ግን ይህ ነገር በእርግጥ አለመከሰቱን ነው። በአሁኑ ጊዜ በእጃችን ያለው መረጃ በማርሳቢት አካባቢ ታስረው ስላሉት 28 የኦሮሞ ወጣቶች ነው። የእነርሱንም ጉዳይ ለመከታተል የአንድ ሳምንት ጊዜ ጠይቀናል። በቁጥጥር ይገኛሉ ስለተባሉ የኦሮሞ ስደተኞች ለናይሮቢው ኦሮሞ ማህበረሰብ መሪ ለአቶ ሸጋ ረዶ ዳግም አንስተን እስካሁን የጥገኝነት ጥያቄዎችን ማንነትም ሆነ ያሉበትን ሁኔታ ምንም አናውቅም ብለዋል። በፊት ተያዙ የተባሉት አርባ አንድ ጥገኝነት ፈላጊዎች አሁን ሀያ ስምንት ብቻ ናቸው የተገኙት ብለን ስንጠይቃቸው በአካባቢው በቂ ለሰብአዊ መብት የሚቆሙ ድርጅቶች ባለመኖራቸው እንደ ሌሎቹ ሊመልሷቸው ይችላሉ በማለት ለቪኦኤ ተናግሯል። በተጨማሪም አቶ ሸጋ በማርሳቢት አካባቢ በተለይ በኦሮሞ ጥገኝነት ፈላጊዎች ላይ እየደረሰ ነው ያሉትን የሰብአዊ መብት ረገጣ የአለም አቀፉ ህብረተሰብና ጉዳዩ የሚመለከታቸው የሰብአዊ መብት ተሟጋች ድርጅቶች መፍትሄ ፈልጉ ተማጽነዋል። ለአሜሪካ ድምፅ ገልሙ ዳዊት ከናይሮቢ፣ ቮይስ ኦፍ አሜሪካ።